በቀድሞ መብራት ኃይልና የኢትዮጵያ ብሔራዊ ቡድን ተጫዋች በሆነው ኤልያስ ችዋር ህይወት ዙሪያ የተሠራው የኤልያስ ዋንጫ ዘጋቢ ፊልም ሜልበርን ፉስክሬ አርት ሴንተር ተመረቀ። የእግር ኳሱ ጠቢብ ድንቁ አጥቂ በሜዳ ውስጥ በሚያደርጋቸው እንቅስቃሴዎች የተቀናቃኝ ቡድን ደጋፊዎች ቆሞ የሚያጨበጭቡለት፣ ተከላካዮችና ግብ ጠባቂዎችን የሚያስጨንቀው፣ የመብራት ኃይል ባለውለታ፣ የኢትዮጵያ ብሔራዊ ቡድን ባለታሪክ ኤልያስ ቾሃር ኑሮውን ባደረገበት አውስትራሊያ ሜልበርን ላይ ታሪካዊ ተጫዋችነቱን የተረዱት ወዳጆቹ የሆኑት የቀድሞ እግር ኳስ ተጫዋች አስፋ ሳለ እና የቀድሞ ሰርከስ ኢትዮጵያ ዳይሬክተር አብይ አየለ የሰሩት የኤልያስ ዋንጫ ዘጋቢ ፊልም በርካታ የኤልያስ አድናቂዎች በተገኙበት ተመርቋል። ክለቡ መብራት ኃይልን የዋንጫ ባለድል ያደረገው ኤልያስ በተጫዋችነት በኒያላ እና በኢትዮጵያ ብሔራዊ ቡድን በአሰልጣኝነት መብራት ኃይል ቡድንን አሰልጥኗል። ለእግር ኳስ የተፈጠረው ድንቁ ተጫዋች በብቃቱ ሜዳ ውስጥ ተመራጭ የሆነው ኤልያስ ጆሃርን ዘጋቢ ፊልሙ ምርቃት ላይ አግኝተ ነው አነጋግረነዋል። ይህንን ዶኪሜንተሪ የሰሩት ሰዎች አዘጋጆች እና እንዲሁም ለዚሁ ፕሮጀክት ዶኪሜንት የተዘጋጁ ያዘጋጁ ሰው በጣም አመሰግናለሁ። ዶኪሜንተሩ እንዳየሁት በእውነቱ እኔን እንደዚህ አልጠበቁም። ከዚህ ነገር የምማረው ነገር ወደፊት ጥሩ መስራት የሚገባኝን ነገር ገና እንዳልሰራውና በልጆች ላይ እንዳልሰራው ብዙ መስራት እንዳለብኝ ብዙ ሚሞሪዎች ደግሞ ወደፊት በፊት ያሳለፍኳቸውን ነገር ይህንን ይህንን የሚመስሉ ነገሮች በማየቴ ደስ ብሎኛል ነው። አንድ ሰው በህይወት ዘመኑ በማንኛውም ነገር ላይ ጥሩ ነገር አሳልፈው ካሳለፈ ለሚቀጡት ለጄኔሬሽን ለልጆች ይህንን በማየት ቪዲዮ በማየት በእርግጥኛ እድለኛ አይደለም። ብዙ አሁን ባለው ጄኔሬሽን ነው እድለኛ ዶክሜንቶችን የማግኘት ሁኔታ ያለው። እኛ ግን በዛ ሰዓት በሰራ ነው ሰዓት ይሄ ዶክሜንት እንደዚህ ያለ አይነት ዶክሜንት መዘጋጀቱ ለሚመጡ ለታዳጊዎች ወደፊት ትልቅ ነገር ለመድረስ የሚያመቻችላቸው ነገር ይህንን በማየት ለምሳሌ የውጭ ሀገር የተለያዩ አፍሪካ ሀገሮች እስኳ ሲጫዋታ ሲጫዋቱ ሙሉ ቪዲዮቸው ተቀርጾ ታለንታቸው በሙሉ በደንብ ስለሚታይ ለሚቀጥለውም ጄኔሬሽን የማደግና ፍላጎት ኖሯቸው ራሳቸውን ከፍ ለማድረግ ያ ቪዲዮ ይጠቅማል። እኛ ሀገር ግን እንደዚህ አይነት ነገሩ ስለሌለ ምንም ነገር አይቶ ለማደግ ያስቸግራል። ስለዚህ እንደዚህ አይነት ዶክሜንቶች በጣም አሁን አሁን እንደውም አሁን በተሻለ ጊዜ ያሉ ተጫዋቾች ዶክሜንት አላቸው። ቪዲዮቸው ይታያል ተቀርጾ ስለሚቀመጥ እንደነዚህ የታወቁ ታለንትድ የሆኑት ተጫዋቾች ዶክሜንታቸው እየወጣ ብዙ በመውጣት ታዳጊዎችን ማሳደግ ይቻላል፣ ታዳጊዎች ኢንሸስ ማድረግ ይችላል፣ ትልቅ ደረጃ ማድረስ ይችላል ብዬ ዶክሜንተሩ በራሱ ይናገራል ብዬ አስባለሁ። በኤልያስ ጀዋር የሁት ታሪክ ዘጋቢ ፊልም ርቃት ላይ ያገኘ ነው። የቀድሞ መብራት ኃይል እና የኢትዮጵያ ብሔራዊ እግር ኳስ ቡድን ተጫዋች ኤርሚያስ ወንድሙ፣ ኤልያስ እኔ በተጫወትኩበት ቡድን ውስጥ የተጫወተ ድንቅ ተጫዋችነቱን በዝና የሰማሁለት አንድ ጨዋታውን በአካል ተገኝቼ ያየሁለት ተጫዋች ነው። ዘጋቢ ፊልሙ ድንቅና ትዝታን የሚቀሰቅስ ነው ሲል ነግሮናል። ዛሬ በዝግጅቱ ላይ ተገኝቼ ዶኩሜንተሪ ናቸዋለው ለዚህ ዝግጅት አስተዋጽኦ እንዳደረጉት ለአስፋውና ለአብይ ከፍ ያለ ምስጋና ቀርባለሁ እና በእለቱም ብዙ ታዳሚዎች ነበሩና፣ ቪዲዮውም በጣም ቆንጆና ትዝታ የሚቀሰቅስ ነበረ። ዶክመንተሪው ብዙ ታሪክ ነው ያሳየን። በኤልያስ በኩል ከኢትዮጵያ ተነስቶ ኢቨን ዩሮፕ ድረስ ሄዶ በፕሮፌሽናል ሁሉ ደረጃ ለመሞከር ያደረገው ጥረት ለሌሎቹም ትልቅ ሞራል የሚሰጥ ነው። ኤልያስ እንግዲህ እኛ ከወጣም በኋላ ነው የተጫወተው፣ ግን ያው ኤሌክትሪክ እኛው እንግዲህ ሲጀመር ጀምሮ ከአባቴ ጀምሮ የቆረቆረውና እኔም ወንድሜም ሰለሞንም የተጫወትንበት ክለብ ነበር ከኛ በኋላ ደግሞ እንደዚሁ ኤልያስ እና ጓደኞቹ ለብዙ የሻምፒዮና ውጤት ያደረሱበትን ሰምቻ ለው በዚሁም በዛሬ ዶኩሜንተሪ ላይ የተገኙትን ሽልማቶች ሁሉ ለማየት ችያለው። በጊዜው ሲጫወት ብዙም ባላየው አንድ ጊዜ ለመጀመሪያ ጊዜ ከአውስትራሊያ ወደ ኢትዮጵያ የተመለስኩኝ ጊዜ ኢትዮጵያና አልጄሪያ ለአፍሪካ ዋንጫ ማጣሪያ ይሁን ለዓለም ዋንጫ እርግጠኛ አይደለውም። የዛ ጊዜ ጨዋታውን ለማየት በሄድኩበት ጊዜ በወቅቱ አሰልጣኝ የነበረው ከኛ ጋር ይጫወት የነበረውና አሰልጣኛችን የነበረው ካሳሁን ተካ ነበር የሚያሰለጥ ነው። እና ጨዋታውን ለማየት ሄጄ ሆቴላቸው ያረፉበት ናዝሬት፣ አዳማ ድረስ አግኝቻቸው እንደገና ጨዋታውን ከሰዓት በኋላ በጣም ጭቃና ዝናብ የነበረበት በጣም ከባድ ጨዋታ ነበርና ተጫዋቾች አላቃቸውም ነበር ነበረ እና ከጨዋታው በኋላ ታሪክ ቀጭን የሚባል በጊዜው የነበረ ጋዜጠኛ ሲጠይቀኝ፣ በቁጥራቸው ለይቼ ነው የተናገርኩትና ኤልያስ በዛ ጊዜ 11 ቁጥር ቦታ ይጫወት ነበርና አሁን በመሀከላችንም የለም። በጊዜው የኤልፓ ተጫዋች የነበረው ዘላለም ሁለቱን እንዳደነኩኝ ገልጬ እንትን ብዬ ነበር። ግን ኤልያስ መሆኑ የዛ ጊዜ አላቀው ነበርና አጭር ሆኖ በጣም ፍጥነቱ ድፍረቱ፣ በጣም ነበር ያስገረመኝና ሳላቀው እንዲሁ አይቼ ብቻ የዕለቱ ኮከብ ተጫዋች መሆኑን በዛ ብቻ ለማየት እችያለሁኝ። በጣም የሚደነቅ ችሎታ ያለው፣ ይህም ዝግጅት መደረጉ ሲያንሰው እንጂ ሲበዛበት አይደለም ለማለት እችላለሁኝ። ከስድስት ዓመት በፊት የኤልያስ ዋንጫ የተሰኘውን የኤልያስ ጆዋርን ዘጋቢ ሽል ማዘጋጀት ጀምሮ ለእይታ እንዲበቃ ያደረገው የቀድሞ የሰርከስ ኢትዮጵያ ዳይሬክተር አብይ አየለ በተለያዩ ምክንያቶች ሥራው ዘግይቶ ቢሰራም መቆየቱ ጥሩ ግብአቶች እንድንሰበስብ አድርጎናል ይላል። ዶክመንተሪው መሰራት ከጀመረ ስድስት ዓመት ሆኖታል። ረጅም ጊዜ ነው። እንግዲህ እዚህ ካለው ከስራ ጋር ከብዙ ጋራ መሀል ላይም በኮቪድ ምክንያትም በጣም ተጓቷል። እንዲሁም እናስመርቀው የነበረው የዛን ጊዜ የነበረ ኮቪድ መጨረሻ ላይ ነበር፣ አልተሳካም። ግን እዛም መቆየቱ ደግሞ ሞር እንዲያምርና ሞር ብዙ ግብአቶች እንዲኖሩት አስችሏል። እንግዲህ እንዳየኸው ተሳክቷል። ጥሩ ዝግጅት ተዘጋጀ። በእውነት አስፋው እና እዮብ ጊዜያቸውን ሰውተው በጣም ብዙ ግብአቶችን፣ በተለይ እዮብ ብዙ ግብአቶችን ያመጣልኝ እዮብ ነው። እንግዲህ እንዳየኸው ነው። ጥሩ ሆኗል። በጣም ደስ ብሎኛል። ኤልያስን በጣም ደስ ብሎታል። ሰውም በጣም ጥሩ ነገር ያገኘ ብዬ አስባለሁ። ሁልጊዜም ከሀገር ርቀው የሚኖሩ ለሀገራቸው ትልቅ የታሪክ አሻራቸውን ያኖሩ ለወጣቶች አስተማሪ የሚሆኑ ሰዎች ስራቸውን ለትውልድ እንዲተላለፍ በማሰብ የኤልያስን ዘጋቢ ፊልም እንደሰሩት ፕሮዲሰር አስፋው ሳለ ነግሮናል። እዚህ ሀገር ትንሽ ብዙ እንደቆየ ሰው ብዙ ጉርለቶች አሉብን። መጽሐፍ የሚችሉ ሰዎች እንዳሏቃለ እውቀት ያላቸው ሰዎች እነሱ ስላልሰሩት ለምን እንደዚህ ሞክረን ሌሎች ሰዎች ተሻሽለው ወደ ሀሳባቸው ተመልሰው እኔ ያረጋሉ የሚለው ግምት ነው። ሌላው ኳስ ተጫዋች ነበርኩኝ። እኔም ኤልያስ የኔ ጀኔሬሽን ነው። ስለ ኤልያስ ለምንድን ነው ወጣቶቹ ማያዩት ኤልያስን የማያውቁት? እኔ አሁን በአሁኑ ሰዓት ራሴ ወደ 180 ምናምን ህፃናቶችን አሰለጥናለሁ፣ ግን እንደ ኤልያስ አይነት እውቀት ያለው ሰው ይፈልጋሉ። ስለዚህ ኤልያስን በዚህ ትንሽ ከቀየር ናቸው የሚቀመጠው ትውልድ ሞር አድቫንቴጅ ያገኛል፣ ይሻሻላሉ፣ ይህን ያደርጋሉ የሚለው ሀሳቡ ሌላ ምንም አይነት ነገር የለውም። በጣም ያልተነገረ ነገር ምነግር፣ ይሄ አዳራሽ ቬሪ ኤክስፔንሲቭ ነው። ይህንን ነገር ከቨር ያደረጉልን እዚህ የምታያቸው እሱ ያሰለጠናቸው ልጆች ናቸው። ገንዘቡን ከፍለው አዋተው፣ ሞር ዛን ቱ ታውዘንድ ዶላር የከፈሉት እነዚህ ልጆች ናቸው። ዊች ይዝ ተስፋ አለን ማለት ነው። የሚተባበሩ ወጣቶች አሉን ምናምን። በዚህ መልኩ እጅግ በጣም ጥሩ ነው። ትንሽ ቅር ያለኝ ብዙ ሴቶች ኢንቮልቭ አላረጉበትም። እናቶች ማለት ነው። እናቶች ኢንቮልቭ ቢያደረጉ ኳስ ጨዋታ ይሻሻላል፣ ለውጥ ይመጣል የሚለው ነገር አለ። በተረፈ ግን አምሶ ሀፒ ተርናፑ ጥሩ ነው። በሶሻል ሚዲያ ደግሞ ሰዎች ጋር እንዲደርስ እናደርጋለን። አምሶ ኤክሳይት። ኤልያስ ጆዋር የመብራት ኃይል አሰልጣኝ በነበረበት ወቅት ኤልያስ ያሰለጠነው የቀድሞ የመብራት ኃይል ቡድን እግር ኳስ ተጫዋች አቤል አስመላሽ፣ ኤልያስ የተለየ ተጫዋች ነው። የተለየ ተስጦም ባለቤት ምርጥ ስብዕናም ያለው ታሪኩ በዚህ መልኩ መሰራቱ አዘጋጆቹ ሊመሰገኑ ይገባቸዋል፣ ይላል ሰዎች አስታውሶ መስራታቸው ይህን የሰሩት ሰዎች ትልቅ ምስጋና ይገባቸዋል። ለምን ጥሩ ስራ የሰራን ሰው ማመስገን የተሻለ ነገር ነው። ሌላን ሰው የሚያነሳሳል። በመቀጠል ያው እንዳልኩ ኤልፓ ኔ ያሰልጥነኛል ታዳጊ ቡድን እና ኤልያስ የተለየ ተጫዋች ነው። ብዙ ስለ ኤልያስ መናገር ብዙ ሰው የሚናገረው ነገር ነው እና የተለየ ስብና መልካም ሰው ነው። በስልጠና ባለው ነገርም የተሻለ ነገር መስራት የሚፈልግ ሰው ነው እና ኤልያስ ትንሽ ለየት ያለ ሀገራችን ካፈራቻቸው ተጫዋቾች የተለየ ተጫዋች ነው እና በጣም የምንወደው እኔ ደግሞ በጣም ወደው ይሄ ነገር ተሰርቶለት እዚህ ሰዎች ክሬዲቱን አውቀው እንዲመደረጉ ደስ ብሎኛል። በጣም ነው ማመሰግናቸው ይህ ስራ የሰሩ ሰዎች። በመላው ዓለም ለሚገኙ የኤልያስ ጁዋር አድናቂዎች የኤልያስ ዋንጫ ዘጋቢ ፊልም በማህበራዊ ሚዲያዎች ተለቆ ለእይታ እንደሚበቃ አዘጋጆቹ ገልጸውልናል። ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።